ሊዲያ ረዘነ በቻይናና ቱርክ የህዋ ሳይንስ ምህንድስና ትምህርቷን ያጠናቀቀች የ24 ዓመት የህዋ ሳይንስ መሐንዲስ ናት። ከሶስት ወራት በፊት በማላዊ የሰው አልባ በራሪ አካል ድሮ የመቅጠም ምህንድስና ትምህርቷን ስታጠናቅቅ በኮቪድ-19 ምክንያት በረራዎች በመቋረጣቸው ወደ ሀገሯ መመለስ አልቻለችም። በዚህ ወቅት ታዲያ በስልጠናው ላይ ከተዋወቀቻቸው ኬንያውያን ወጣቶች ጋር በመጣመድ የሰው አልባ በራሪ አካላት የአየር ትራፊክ መቆጣጠሪያ ደንብና መመሪያ በማዘጋጀት ላይ እንደምትገኝ እንዲህ ታስረዳለች። ሰዋል በፕላኑን ስልጠና ጨረስኩኝ። ከዛ በኋላ ግን ማላዊ መቆየት ሲኖርብኝ በኮሮና የተነሳ ፕላን መስራት አቁሞ ነበረ፣ ተዘግቶ ነበረ እና የግዴታ መቆየት ሲኖርብኝ ልክ እንደ ቤተሰብ የተቀበለኝ ሰው አለው፣ ቴድ ላይ ይባላል። ከቤተሰቦቹ ጋር አድርገው ለወራት ያህል እንድቀመጥ ቤቱ ልክ እንደ ልጁ የረዳኝ ሰዋለ እና በዚህ አጋጣሚ በጣም አመሰግናለሁ። በዛ የተነሳ ነበረ መቆየት ስለነበረብኝ የቆየሁት ማለት ነው። እና ከዛ ጊዜ ጀምሮ ያው እስካሁን በቃ በተቻለ መጠን ኢንተርኔት ባለው ነገር ላይ ነው እየሰራ ያለሁት ማለት ነው። ተነሳሽነቴን እና ከጀርባ ያለውን እውቀቴን በማየት የሆኑ ሰዎች ለፕሮጀክት እንጠየቁኝ ይቀላቀል ማለት ነው። ከግንቦት ጀምሮ ፕሮፖዛሉን ማዘጋጀት ጀመርን። ይሄ ፕሮጀክት ለምንድን ነው? እዚህ የተለያዩ ድርጅቶች ይሰራሉ ማላዊ ውስጥ በድሮን ማለት ነው እና ትልቁ ችግር መስማማት ነው። አውሮፕላን ይበራል። ሰዎች ያሉበት ቦታ ሊበር ይችላል። እሱ እሱን እንዴት አድርጎ ነው ማኔጅ የሚደረገው የሚለው ነገር ሁልጊዜ ጥያቄ ነበረ እና እሱን እንዴት አድርገን መቅረፍ እንችላለን የሚለውን አስበን በሱ ዙሪያ እኔ አካባቢ ለስፔስ ኤጀንሲ ነበረ አብረን ልንሰራቸው የነበር ነው ሰዎች ኬንያዊ ነው ልጁ የጀርመን ካምፓኒ ያለው እና ሶስት ሌላኛዋ ደግሞ አብራኝ ትማር ነበረችው ኬንያዊ በሴን ፊልድ ነበረች እኔ ቴክኒካል ማኔጀር የሚሆንኩት እና ለዩሮፒያን ስፔስ ኤጀንሲ ለሶስት ይህንን ፕሮፖዛል አዘጋጀን ከዛ በኋላ ማስቀመጥ ነው ማለት ነው። እና በጨረታ ነበረ በሱ ካምፓኒ ነበረ እንትሩን ፈንዱን ምን እንትን የምንለው የአይ ዜድ ካምፓኒ ያለ የጀርመን ካምፓኒ እና ዊንኮፕተር የሚባለው የሰው አልባ እንደዚሁ የሚያዘጋ የሚሰራ ወይም የሚያዘጋጅ ድርጅት ነበረ። ሌላ ደግሞ ዩኒሴፍን ደግሞ እኔ እንደ ፖይንት ኦፍ ኮንታክት ሆኜ አናገርኳቸው። በዚህ እንትን እንዲረዱን የዩኒሴፍ ማላዊን ማለት ነው እነሱን አዘጋጀን። ፓይለት ፕሮግራም ብለን ያሰብነው ነው ማላዊ ውስጥ እንዲዘጋጁ ነው። ምክንያቱም ማላዊ ውስጥ ብዙ ድርጅቶች የሰው አልባ አውሮፕላን ካምፓኒዎች ወይም ድርጅቶች እየሰሩ ይገኛሉ እና እሱን እንዴት መቅረፍ እንችላለን የሚለውን ነገር በእነሱ ልንሞክረው ነው። ጥናት ነው የሚደረገው ማለት ነው። በእሱ መሰረት ሲስተም አርኪቴክቸር ነው የምናዘጋጅላቸው ማለት ነው። ቪዲያ በማላዊ በነበራት ቆይቷ የሜኬንዚ የላቁ የሴቶች ሽልማት እጩ ሆኗም እንደነበረ ትናገራለች። ሚከንዚ ውመን አቺቭመንት አዋርድ የሚባል አለ እና በሊንክዲን የሆነ ሰው ነው ጥሩ እንትን ባክግራውንድ ያለች ትመስ ያለች እና እስቲ ሞክሬው አፕላይ አድርጌ ተብዬ አፕላይ አድርጌ ነበረ። ሚከንዚ ማለት የዓለማችን አንደኛ የኮንሰልተንሲ ካምፓኒ ነው። አሜሪካ ውስጥ ነው ቤዝ የሚያደርገው፣ ግን ብዙ ሀገራቶችም አለ ማለት ነው። አዲስ አበባ ናይሮቢም አለ እና በእነሱ ከናይሮቢ ነበረኔ እንትን የተደረገልኝ እና ዋን ኦፍ ደ ፋይናሊስት ሆኜ ከዛ አሁን በዝነሱ ስር ወርክሾፕ ላይ እንዲያግዙኝም መሳተፍ ያለው ማለት ነው። ፋይናሊስት ስለሆንኩኝ እሱም አንድ ነገር ነው። እዚህ ከመጣው በኋላ ኮምፕሊሽ ያደረጉት ብዬ ማስበው የመጀመሪያው የኢትዮጵያ ሳተላይት ኢቲ አርኤስኤስ ዋን ወደ ህዋ ስትመጥቅ በስራ ሂደቱ ላይ ተሳታፊ የነበረችው ሊዲያ በአፍሪካ የህዋ ሳይንስ ላይ ከሰላሳ አመት እድሜ በታቸው ነው ተጽዕኖ እየፈጠሩ ያሉ አስር አፍሪካውያን ወጣቶች ዝርዝር ውስጥም በአፍሪካ ስፔስ ሳይንስ ተቋም ገብታለች እኔ ብዙ ቮለንታሪ አክቲቪቲዎች እሰራለሁ እና አንደኛው የምሰራበት ኢትዮጵያን ስፔስ ሳይንስ ሶሳይቲ ፐብሊክ ሌክቸር አቀርብ ነበር እና በእነሱ የሆነ ግሩፕ ቻት ዋትስአፕ ላይ አለ በዛ መሰረት አንዳንድ ኢንፎርሜሽኖችን ፊድ ማድረግ እችላለሁ ማወቅ ቶሎ ቶሎ ማወቅ እችላለሁ እና እንደዚህ አይነት መግለጫ አየው ዝም ብዬ አፕላይን ያደረግኩት ውድድር ነበረ። እኔ ግን ትልቅ ነገር ነው ብዬ አላሰብኩም ነበረ። ብዙ ነገሮችን እሞክራለሁ፣ እነዛ እየሞከርኩ ነበረ። መለሱልኝ እንደዚህ ቶፕ ቴን ውስጥ ገብተሻል እና አሳውቂናሉ። ከዛ ላኩላቸው ሙሉ ኢንፎርሜሽን ምን አክቹዋሊ ምን ምን ላይ እየሰራሁ እንደነበር እንዴት እንደሰራሁት የሚለውን ነገር ማለት ነው። እና በዛ መሰረት ታጨው ማለት ነው። በቶፕቴን ውስጥ አስር ምርቶች ነው የምንባለው። በኮሮና የተነሳ ስብሰባ ይኖራል፣ ግን መቼ እንደሚሆን እንዴት እንደሚሆንም ግልጽ አይደለም እስካሁን። ያው ኮሮና የሚባለው ነገር ስላለ ማለት ነው ያለበት የስፔስ አፍሪካ የሚባለው ቦታ ሌጎስ ነው መሰለኝ የሚሆነው። እዛ ያው አሴምብሊ ምናም ነገር እንደ ኮንፈረንስ አይነት ነገር ይኖረናል። እሱን ነው እስካሁን የማውቀው። በማላዊ የሚሞከረው የሰው አልባ አውሮፕላኖች ወይም ድሮኖች መመሪያ ደንብ ሲጠናቀቅ በአህጉር አቀፍ ደረጃ ለተግባር እንዲውል ሀሳቡ እንዳላት የምትናገረው ሊዲያ እሷ በማላዊ የወሰደችውን የሰው አልባ አውሮፕላን መገጣጠም ምህንድስናም በኢትዮጵያ እንዲሰጥ እየሰራች መሆኑንም ትገልጻለች። አሁን ኢትዮጵያ ስመለስ፣ አንደኛው ፕሮጀክት ምንድን ነው ያሰብነው? ኢትዮጵያ ውስጥ ይህንን ተመሳሳይ የሰው አልባ አውሮፕላን እሱን ስልጠና እዚህ ያለውን ስልጠና እኔ እዛ ፕሮጀክት ማኔጅ እያደረግኩኝ ለመስራት አስበናል። ለማሰልጠን እና የሌሎች ሀገሮች እንትተን ኢትዮጵያኖችን ብቻ ማለት ምክንያቱም፣ አሁን በኮሮና የተነሳ ሌላ ሰው ትራቭል ማድረግ አይችልም። እዚህኛውም አሁን የሚቀጥለው ኮሆርት አሁን እኛ ትራቭል ማድረግ ስንችል ስለነበር የሁሉም አፍሪካን ሀገሮች ነው የሚሆነው። አሁን የሚቀጥለው ኮሆርት ግን ማላዊያንስ ብቻ ነው የሚሆኑት። እና እኛም ሀገር ተመሳሳይ ነገር እንዲኖር ሰዎችን ያናገርኩ ነበር እና አንደኛው ልክ እንደመጣው የማደርገው ነገር ውስጥ ነው የሚሆነው። በዩኒሴፍ ማላዊ ኢንዶርስ ያደርገናል። ቨርጂኒያ ቴክ ዩኒቨርሲቲ ኢንዶርስ ያደርገናል። እኛን ያሰለጠኑን ዩኒቨርሲቲዎች ናቸው። የአሜሪካን ዩኒቨርሲቲ እና የኢትዮጵያን መንግስት ተስማምቶበታል። የሆነ ፐርሰንት ያህል ገና ሂጅ የማናገራቸው ሰዎች ይኖራሉ ግን ግን ጥሩ ነገር የሚሆን ነገር ነው እና ሚዲያ የሰው አልባ አውሮፕላኖችን የማብረር እና የመገጣጠም ፍላጎቱ ላላቸው ወጣቶች ትምህርቱን ለመስጠት የበጀት እጥረት እንዳለባት ገልጻ፣ በዚህ ዙሪያ አቅሙ ያላቸው ባለሀብቶች እና በጎ ፍቃደኞች እንዲያግዟትም ጥሪ አቅርባለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ